SBS Radio. ከSBS Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ዶክተር መላኩ ተገኝ የቀድሞው የናይል ቤዝን ዲስኮርስ ዳይሬክተር ናቸው። በቅርቡ በኢትዮጵያ ግብፅና ሱዳን መካከል በህዳሴ ግድብ ፕሮጀክት ሙሌትና አስተዳደርን አስመልክቶ ተከስተው ባሉት ውዝግቦች ዙሪያ አታያቸውን በመጣጠፍ አቅርበዋል። ልዩነቶቹን አርቆ ከልባት ላይ ለማድረስ በአባይ ተፋሰስ ዙሪያ አገራት የቆመው የናይል ቤዝን ኢኒሺቲቭ ኤንቢአይ የተሻለ መፍትሄ አፈላላጊ ተቋምና መድረክ የሆናል የሚል እሳቤ ያላቸው እንዴት ስንል ጠይቀናል። እንግዲህ ከመጀመሪያውኑ ኤንቢአይ ሲቋቋም ዋናው ዓላማው በተፋሰስ አገሮች መሀል አንደኛ ችግር እንዳይነሳ፣ ችግር ቢነሳም በሰላማዊና ህጋዊ በሆነ መንገድ ለመፈጸም የተቋቋመ ድርጅት ነው። ከዛም በላይ ደግሞ ፕሪቬንቲቭ የሆኑ መሄር ስም ወስዷል። እንደዚህም ኢን ሜን ዴቨሎፕመንት ፕሮግራም ዴቨሎፕመንት ፕሮጀክት ነበሩ እና በእነዚህ አማካኝነት በሁለት ወይም በሶስት ወይም በአራት አገሮች መሀል ትራንስባውንደሪ ፕሮጀክት እየተባሉ የኤሌክትሪክ ፓወር ሊሆን ይችላል፣ አግሪካልቸራል ሊሆን ይችላል፣ ኤንቫይሮመንታል ፕሮቴክሽን ሊሆን ይችላል። ግን የተለያዩ ሀገሮችን ከሁለት እስከ አራት ሀገሮች ቤኔፊት የሚያደርግ ቤኔፊት ሼሪንግ በሚለው ኮንሰፕት በዛ ስር ብዙ ፕሮጀክት ተጀምረው አገሮቹ ይበልጥ ወደ ትብብር የትብብር ካልቸር ውስጥ እንዲገቡና ከግጭት ሜንታሊቲ እየራቁ እንዲሄዱ ለማድረግ የታቀደ በዚህም ደግሞ በጣም ብዙ ስራ የሰራ ድርጅት ነው። ቤዚካሊ በናይል ቤዝን ኢኒሽቲቭ ከመጀመሪያው ሲቋቋም አላማው ይሄ ነበር። ደህናም ሄዶ ነበረ ለተወሰነ አመት። እንግዲህ ችግሩ የተነሳው ወደ መጨረሻ ገደማ ይሄ ፍሬምወርክ አግሪመንት የተባለውን የስምምነት ሰነድ ሲነሳ ነው። በዚህም ቢሆን በመሰረቱ ይህን ያህል ችግር ሊነሳ አይችልም ነበር። ዋናው ችግር የተነሳው ግብጾች በወሰዱት አቋም ነው። እና ግብጾች ደግሞ ያው ሁላችንም እንደምናውቀው በናይል ጉዳይ ላይ በጣም ኦብሴስድ ናቸው። በጣም ሰብጀክቲቭ ሊሆኑ ይችላሉ። በዚህ ምክንያት ብዙ ጊዜ እና በዚህ ምክንያት ነው ይሄ ፍሬምወርክ አግሪመንቱ በተለይ ማንቀጽ አስራ አራት ላይ በምንም አይነት የምንደርስ አልቻለም። አንቀጽ አስራ አራት ሆነ ወተር ሴኪሪቲ ነው፣ በዛ በፍጹም ግብጾቹ ሊስማሙ አልቻሉም። በዛ ጊዜ ሱዳንም ከግብጽ ጋር ወግኖ እንግዲህ ሁለት ለስድስት ሆነው አንድ ሁለት ነው ሶስት የሚሆኑት ደግሞ አብስቴን አደረጉ። ፍሬምወርኩ በዛ ቀጠለ። ዞሮ ዞሮ ፍርሻ ነው የሆነው። ምክንያቱም ኤንቢአይ ከዛ በኋላ ይሄን ያህል ትልቅ ስራ ሳይሰራ ባለፉት ሶስት አራት አምስት አመታት ቆይተዋል። በጣም ትልቅ ጅምር ነበር። ይሄን ጅምር አሁን ምናልባት ስምምነት ከደረሰ ወደዛ ጅምር እንዲመለሱ እንዲመለሱና ያ ትብብር እንደገና ቢቀጥል ጥሩ ውጤት ያመጣል ብዬ ገምታለሁ። አሁን ድርድሩ እየተካሄደ ነው። በአፍሪካ ህብረት በኩል ሊከናወን ይገባል የሚሉ ጥሬዎች አሉ። ጅማሮዎቹም እንደዚሁ በሂደት ላይ ናቸው እና የተሻለ አማራጭ ይሆናል የአፍሪካ ህብረት የሚል አመኔታ ያለውት ያ እስከሆነ ምን አይነት ውጤቶች ሊገኙ ይችላሉ? ወል አሁንም እኮ እንደታየው ያው የአፍሪካ ህብረት ስለገባበት እኮ ነው ስምምነት ይደረሰው እንጂ ከመጀመሪያ ሁነው አሜሪካን የሚያህል ቡሊ የሚያደርግ መንግስት አስታራቂ አድርጎ ወይም አደራደሪ አድርጎ ማቅረብ ከመጀመሪያውኑ ስህተት ነበር። ሁለተኛ ደግሞ ጉዳዩ በኤንቢአይ ኮንቴክስት ገና ኤግዞስት ሳይሆን ዘለው ወደ አሜሪካ መሄዳቸው ስህተት ነው። እነዚህ ሁሉ ከመጀመሪያውኑ ትክክል አልነበሩም። እንግዲህ ይሄ የግብጾቹ ግፊት ነው የሚሆነው። ምክንያቱም ግብጾቹ በአሁኑ ጊዜ ፎረን ፖሊሲ ከሚከተሉት አንዱ በተለይ ሚድልስ ባላቸው የፓወር ይሄ ኮንፍሊክት አለ። ሁለት ሼድስ አሉ። በአንድ በኩል ኢራን ከሌሎቹ ጋር ሆኖ፣ በሌላ በኩል ደግሞ ግብፅ፣ ሳኡዲ ምናምን ሆነው እየተሻኮጡ ነው። እና በዚህ ሽኩቻ ውስጥ እነዚህ ከግብፅ ጋር ያሉት ሞር ከእስራኤል ጋር ለመቀራረብ ስለሚፈልጉ አሜሪካ ደግሞ ይህንን ዲል ለግብፅ በሚመች መንገድ ካስገኘ ግብጾች ኢን ሪተርን ጀሩሳሌም አዝ ኢዝራኤል ካፒታል ሁለተኛ ደግሞ አሁን ዌስት ባንክን እስራኤል ሊወስድ ፈልጓል። ይሄን ሁሉ እንዲደግፉለት ነው። እና የትራምፕ አጀንዳ ከዚህ በፊት የአሜሪካ መንግስት ሚከተል ከነበረው አጀንዳ በጣም በጣም ልቆ ኦፕንሊ፣ በግልጽ የእስራኤል መንግስት ተቀጠል አይነት አድርጎ ሆኖ የሚሰራ መንግስት ሆኗል። ይሄን የመሰለ ፖሊሲ የሚከተል መንግስት አስተራቂ ሊሆን ይችላል ብሎ ገምቶ ያንን አክሴፕት ማድረግ ከመጀመሪያውኑ ስህተት ነበረ። እና የአሁኑ ኤክስፔሪንስ ያሳየው የአፍሪካ አንድነት ድርጅት ሪስፖንሲቢሊቲውን ወስደው በመጀመሪያው ድርድር ያው ስምነት ደረሳ ወደ ናይንቲ ፋይቭ ፐርሰንት አግሪመንት ተደርሷል ትንሽ ነው የቀራቸው አሁን። በሌሎቹ ያው በማዕቀፍ ደረጃ ስለሆኑ ምናልባትም ከስምምነት ላይ ለመድረስ እምብዛም ላያውኩ ይችላሉ። ዋነኛው ግን ስምምነት በተለይ የሙሌቱን መጠን አስመልክቶ እዛ ላይ ያለው ልዩነት ሊኖር ይችላል። ኢትዮጵያ አሁን በግብጽም ሆነ በሱዳን በኩል ስምምነት ኖረም አልኖረም በዛው ቀጥላለሁ ብላለች። በውጭ ጉዳይ ሚኒስትሯ ገዱ አንዳርጋቸው በኩል ሙሌቱን ምንም የሚያቆመን ነገር የለም ብለዋል። ስለዚህ የድርድሩ የመጨረሻ ፋይዳ ምን ይሆናል? ኢትዮጵያ ሙሌቷን የምትቀጥል ከሆነ ገንዘብ መቃወማቸውን የሚቀጥሉ ከሆነ የድርድሩ አስፈላጊነት ምንድን ነው? አንዳንድ ጊዜ ስታየው ግብጾቹ ትንሽ ወደ ትሪኪ ያን የሪቻርድ ኒክሰን ድሮ እንደነበረው አይነት ክራፍት ለመሆን ይሞክራሉ እና አንዳንዴም፣ ሳይኮሎጂካል ነው፣ ኦፌንሲቭ ይከፍታሉ። ፋክት ነው፣ ወደማጭበርበር ሁሉ ይገባሉ። እነሱ ግዴላቸው። ይሄ ደግሞ አዲስ ነገር አይደለም። ኢትዮጵያ ሙሌቱን እንትን ብትል በግብፅ ላይ ጦርነት ማወጅ ነው የሚለው፣ እሱ ከድሮ ጀምሮ ሱዳንን ይሉት የነበረው አይነት ነው። አሁን ከዚህ ኢትዮጵያ ውስጥ ያሉትን ሚዲያ ብትመለከት ግብፅና ሱዳን አንድ አይነት አድርገው የሚያቀርቡ አሉ። ይሄ በጣም በጣም ትልቅ ስህተት ነው። ኢትዮጵያና ግብፅ ከመጨቃጨቃቸው በፊት ትልቁ ጦርነት ባባይ ጥያቄ በሱዳንና በግብፅ መሀል ነበረ። እንዲያውም በተወሰነ ዓመት ግብፅ ፓርላመንት ውስጥ አምር የተባለው የግብፅ ፎረን ሚኒስተር ቱራብ የሚባለው የሱዳን ስላሚት መሪ ነበር። እሱን ባስተነቀቀበት ጊዜ ይሄ ግብፅ ላይ ጦርነት ማወጅ ነው ብሎ ለፓርላመንቱ ሲያቀርብ፣ ፓርላመንቱ እንደገና ግልብት ብሎ ለምንድን ነው ሱዳንን ማንወረው፣ ምንድን ነው የምንጠብቀው እስከ ማለት ደርሰው ነበር። እና ይሄ ቲፒካል የግብጾቹ ኤክስፕሬሽን ነው እና ቅድም እንዳልኩት በጣም በጣም በናይል ጥያቄ ላይ ሲበዛ ኦብሴስድ ናቸው እና ሪያሊስቲክ እና ኦብጀክቲቭ ሊሆኑ አይችሉም። ይሄ ትልቁ ችግራቸው ነው። በኢትዮጵያ በኩል እስካሁን ድረስ የወሰዱት አስተያየት እኔ ትክክል ይመስለኛል። ሙሌቱን መቀጠል አለበት። ሙሌቱን ቢቀጥል ለግብፅ የሚደርሰው የውሃ መጠን ምንም አይቀንስም። እንዲያውም አንድ ግብፃዊ በቅርቦ የጻፈዋል። ምናልባት ውጭ ሀገር ያለ ሰው ነው የህድፍናው ዳም ለግብፅ ምን ያህል እንደሚጠቅም ዘርዝሯል፣ ሰውየው እና በጣም የገርም አናሊሲስ ነው እና እንዲያውም የግብፅ የሚደርሳት ውሃ ይጨምራል ነው የሚለው። ምክንያቱም ኤቫፖሬሽን ሬቱ ይቀንሳል። ግብጾች ደግሞ የታወቁበት ነገር ቢኖር ውሃ በማባከን ነው። አንደኛ በሌክ ናስር በጣም በጣም ሰፊ ሌክ ነው። በቦት እንኳን ለመሄድ ከዋዲ ሐልፋ ከተባለ ከተማ እስከ አስዋን ድረስ የሁለት ቀን መንገድ ነው በቦት በጣም ሰፊ ሌክ ነው። የተሰራው አሁን ገና አይል እና ሌኩ በመፈጠሩ የሬት ኦፍ ኤቫፖሬሽን በጣም ሀይለኛ ነው፣ በጣም ከፍተኛ ነው። አንደኛ ብዙ ውሃ ያባክናሉ። ሁለተኛ ውሃው ደግሞ ኦልሬዲ ግብፅ ከገባ በኋላ በተለያየ መንገድ አጠቃቀማቸው የተቸገረ አገር አይነት አጠቃቀም አይደለም። በጣም በብዙ መንገድ ውሃ ያባክናሉ። እና እኔ እንዳየሁት ከሆነ ደግሞ እኔም ራሴ ብዙ ጊዜ ካይሮ እጅ ያለው በዚህ በናይል ስራ፣ በካይሮ መሀል ናይል ሲያቋርጥ አንድ ትልቅ ድልድይ አለ። እዛ ያ ድልድይ አንድ ኪሎ ሜትር ነው ርዝመቱ። ይሄ ምን ማለት ነው? ናይል ወንዝ ብቻ ሳይሆን ሌክ ነው የሚመስለው እና ይሄ ከካይሮ ጀምሮ ወደ እስክንደሪያ በሚፈስበት ጊዜ ከዛ ውሃ ምናልባት ዘጠና ፐርሰንቱ ነው ሜዲትራኒያን ውስጥ የሚገባው በምን ተአምር ውሃ ሊቀንስ እንደሚችል እኔ አይገባኝም። ስለዚህ ኢትዮጵያ ዲተርምንት ሆና ሙሌቱን ቀጥላ ውሃ እንደማይቀንስ ማሳየት አለባት። እንዳነሱት አሁን በስራ ምክንያት ወደ ግብጽም ተመላልሰው ነበር። በዛ ወቅት ምንድን ነው የተገነዘቡት? የግብጽና በኢትዮጵያ መካከል ወይም በሱዳን መካከል ያለውን እንደ አንድ ባለሙያ እና እድሉ እንዳለው ሰው ያንን በቅርበት ለመከታተልና ለማየት ምን ተገንዝበዋል? አሁን ካለው እንቅስቃሴስ ጋራ እንዴት ያያይዙታል? እኔ ያኔ የሠራ የነበረው ናይል ቤዝን ዲስኮርስ የሚባል የሲቪል ሶሳይቲ ኔትወርክ ነበረ። ይሄ ኔትወርክ በአስሩም ሀገሮች ያሉ የሲቪክ ድርጅቶች ኦን ናይል ኩዌስችን የሚሰሩ የነሱ ስብስብ ኔትወርክ ነው እና ዳይሬክተር ነበርኩ እኔ ይህን ኔትወርክ ነበረ ምመራው። እና በዚህ ምክንያት በሁሉም ሀገሮች ዞር ነበረ። ግብፅም የወሰደኝ አንደኛው ነገሩ ይሄ ነው። የናይል ቤዝን ዲስኮርስ አመሰራረት አንደኛ ናይል ቤዚን ኢኒሽቲቭ የመንግስታት ትብብር የመንግስታት ትብብር ኔትወርክ በመሆኑ ሁለተኛ ደግሞ ትራንስባንደር የሆነ ፕሮጀክት ስላሉት እነዚህ ፕሮጀክቶች አንደኛ አካውንተቢሊቲ ቢኖራቸው ሁለተኛ ደግሞ በእርግጥም ለኮሚኒቲው ቤኔፊት ያርጉ አያርጉ የሚለውን አሴስ ለማድረግና በዚህም ኤንቢአይን ኢንጌጅ ለማድረግ የተቋቋመ ድርጅት ነው። የሲቪል ሶሳይቲ ድርጅት ነው። ኤንቢ አይ በአንድ በኩል በቀድም እንዳልኩት በጣም ከፍተኛ በነፊት ነው ለኮሚኒቲ ያቀረበው። እኔ ደግሞ የነበርኩበት ናይል ቤዝን ዲስኮርስ ኤንቢአይን ራሱን ኢንጌጅ በማድረግ ሲያጠፋም ክሪቲሳይዝ በማድረግ ሲያለማም በማመስገን ይሄን ነበር የምንሰራው እኛ። በሁለቱም በኩል በጣም ጥሩ ስራዎች ተሰርተዋል። ጥሩ ዝንብር ነበር። አሁን ስምምነቶች ከደረሱ፣ ሰላም ከሰፈነ ኤንቢአይን እንደገና ሪኢንቨጎሬት ማድረግ ያስፈልጋል። ምክንያቱም ለሁሉም ዋስና ሊሆን የሚችለው ይሄ ሪጅናል ኔትወርኩ ስለሆነ ነው። አሁን ሰላም ከሰፈነ ድርድሩ እልባት ላይ ከደረሰ የሚል ሀሳብ ጠቁመዋል። በእርግጥ ኢትዮጵያ፣ ሱዳን ና ግብጽ በአባይ ና በህዳሴ ግድብ ፕሮጀክት ላይ ሁለቱ የተለያዩ ናቸው። እርግጥ በዛ ላይ ቋሚ ከሆነ ስምምነት ላይ ይደርሳል የሚል ተስፋ አሎት ወይስ ለፍልስጤም ና እስራኤል ሁል ጊዜም በድርድር ብቻ አመታትን ሊፈጅ ይችላል የሚል ስጋት አለት። ይህንን እንግዲህ አንደኛ እንደ ሂደት ማየት ያለብን ይመስለኛል ምክንያቱም አሁን ለምሳሌ የህዳሴ ግድብ አንድ ፕሮጀክት ነው። በብሉ ናይልም ሆነ በዋይት ናይል እንዲሁም በናይል በደንብ ቢሆን ካርቱም በናይል ላይ ሊኖረ የሚችሉ የተለያዩ ፕሮጀክት ሊኖሩ ይችላሉ። አሁን በናይል ላይ ያሉ ሃይድሮ ኤሌክትሪክ ፓወር ፕሮጀክት የምቆጥራችው በጣም ብዙ አይደሉም፣ ጥቂት ናቸው። ወደፊት ደግሞ ሱዳንም ሆነ ኢትዮጵያም ሆነች ኤርትራም ሆነች ሌሎችም ሀገሮች፣ አሁን ለምሳሌ ኡጋንዳ በጣም ከዚህ ከህዳሴ ግድብ የበለጠ የበለጠ ፓወር ጀነሬት የሚያደርግ ፓወር ዳም ሊሰሩ አቅደዋል። ዳሴ ግድብ የመጀመሪያው ፕሮጀክት አይደለም፣ የመጨረሻውም አይደለም። ስለዚህ በእነዚህ አገሮች በሪፔሪያን ሀገሮች ያሉ መንግስታት ይሄንን በሚገባ ተገንዝበው በተለይ እንደ ግብፅ ያለ መንግስት ሪያሊስቲክ ሆነው የራሳቸውን ጠባብ ኢንተረስት ብቻ ሳይሆን የሌሎችንም ኢንተረስት ተገንዝበው መተባበር አለባቸው። ምክንያቱም አደ ኤንደ ዘ ደይ ይሄ ትብብር ነው እንጂ ያዋጣው መጋጨቱ አይደለም። ከዚህ ቀደም ጠቀስ እንዳደረኩት በዚህ በአርቲክሉ ላይ ናይል ቤዚን እንደ ቤዚን በጣም ትልቅ ትልቅ ችግር ውስጥ ነው ያለው። ብዙ ሰው ስለዚህ አያወራም። ይሄ ችግር ምንድን ነው? ሁለቱ ሌክስ ቃና እና ቪክቶሪያን ብንወስድ ሁለቱም ሀይቆች በጣም ሴሪየስ የሆነ ችግር አጋጥሟቸዋል። በእኛ ሀገር እምቦጭ የሚባለው ነው። ሁለቱንም ሀይቆች ትልቅ አደጋ ላይ እየጣለ ፕላንት ነው። ይሄ ፕላንት ካልተጠረገና ካልተወገደ ፕላንቱ ያለበት ኤሪያ መሬት እየሆነ ነው የሚሄደው እና ኢቨንቹዋሊ የሌኮቹን መድረቅ ያስከትላል ማለት ነው። ሁለተኛው ሌላው ችግር ደግሞ በአካባቢዎቹ በእነዚህ ሀይቆች አካባቢ ያሉ በጣም ከፍተኛ የደን ጭፍጨፋ በመካሄዱ ሲልቴሽን ደለል የሚባለው በሁለቱም ምንትኖች እየጨመረ ነው ያለው ደለል ደግሞ የጨመረ ሲሄድ እንደምናውቀው ሌኮች እየደረቁ ነው የሚሄዱ የሚሄዱት እንግዲህ በኢትዮጵያም ቢሆን አለማያና ላንጌ የተባሉት ሀይቆች የደረቁት በዚህ ምክንያት ነው። ሶስተኛው ትልቁ ችግር ምናልባት ጣና እንኳን የለበትም ግን ቪክቶሪያን በሚመለከት ሶስተኛው ትልቁ ችግር ትልቅ አሳ አስጋሪዎች በጣም ከፍተኛ ኬሚካል ይጠቀማሉ እና ይሄ የሀይቁን ፍሬሽ ወተርነት እያበላሸው ፖሊት እያደረገው ነው የሄደው በዚህ ምክንያት የአሶች መመናመን አለ፣ ብዙ ችግር አለ እና ዞሮ ዞሮ እነዚህን ሶስት ችግሮች ብናይ ሁለቱ በጣና ላይ በደንብ ተከስተዋል። ቪክቶሪያን በሚመለከት የተወሰኑ አሜሪካ ሳይንቲስቶች ባለፉት ሶስትና አራት ወራት አንቲ አምስት ወራት ይመስለኛል ለተወሰነ ጊዜ አጥንተው ሌኩ ምን አይነት ዴንጀር አጋጥመዋል ብለው ጥናት አርገው እነዚህን ሶስት ችግሮች አይደንቲፋ አርገው እነዚህ ሶስት ችግሮች በጣም ባስቸኳይ ካልተፈቱ ሌክ ቪክቶሪያ ውዝን ዴኬድስ ሊደርቅ ይችላል ያሉ። በጣና በኩል ደግሞ ብንመጣ እንቦጭን ለማጥፋት በአካባቢ ያለውን ውድመት የሚካሄደውን ዴፎሬስቴሽን እሱን ለማስቀረት በጣም ከፍተኛ ስራ መሰራት አለበት። ዴፎሬስቴሽን በሞልህ እንኳን አሁን በጣም ከፍተኛ የሶሻል ፎረስትሪ ፕሮግራም አለ ዚ ኢትዮጵያ ውስጥ የደንድ ተከላ ምናልባት በሱ ትልቅ ድጋፍ ሊሆን ይችላል። ግን እንቦቹን ደግሞ ብቻውን ባይ ኢት ሰልፍ አያጠፋውም። እንቦጭ በጣም ትልቅ ኢንቨስትሜንት ወጥቶበት መጥፋት ያለበት ስፒሺ ነው። እንዲያውም ይበልጥ ግብፅና ሱዳን ኢንቮልቭ መሆን አለባቸው። ከመጀመሪያውኑ ስለችግሮች ስለ ስናወራ መተባበሩ ነው እንጂ መጋጨቱ የትም አያደርስም ወደሚል ኮንክሉዥን ነው የምንደርሰው። ሌላው በአሁኑ ወቅት በተለይ በኢትዮጵያ በኩል ብዙሀን መገናኛ በሚዲያውም በኩል እንደዚሁም በፖለቲከኞች በአገር ወዳድ ኢትዮጵያውያንም በኩል ስለ አባይ ተዘውትሮ መነገር ተጀምሯል። ኢትዮጵያ መንግስት አንዱ ከሚወቀስበት ነገሮች አንዱ ካለፉት መንግስታት ጀምሮ ልክ እንደ ግብጽ ቅድም እንዳነሱት በዛ አይነት መንፈስ አደለም የተሰራው። የህዝብ ግንኙነት ስራም ሆነ የዲፕሎማሲ ግንኙነት ስራዎች እንደዚሁ ደካማ ናቸው። አሁንም ቢሆን ይህንን ስለ መቀየር ጠንካራ የሆነ ግንዛቤ ለዓለም አቀፍ ማህበረሰቡም ሆነ ለኢትዮጵያውያን እንደዚሁ በሀገር ውስጥ ላሉት ከፍ ያለ ግንዛቤ ለማስጨበጥ ምን መደረግ አለበት ይላሉ? በመንግስት በህዝብና እንደዚሁም በዲያስፖራ ማህበረሰቡ በኩል እንግዲህ ቅድም የጠቀስኩት ይሄ ናይል ቤዝን ዲስኮርስ የሚባለው እኔ የሰራበት የነበረው ድርጅት ከሚሰራቸው ዋና ዋና ስራዎች አንዱ ይሄ ነበረ። በህዝቦች መቀራረብ በተለይ ደግሞ የሲቪክ ድርጅቶች ሚናቸው ቦግ ብሎ በናይል ጥያቄ ላይ በጣም ብዙ ትብብር እንዲኖር አንደርስታንዲንግ የሚኖር እነዚህ እነዚህ ነገሮች ላይ ነበር የሚሰራው ድርጅቱ። እንግዲህ አሁን እሱም ድርጅቱም ራሱም በጣም በጣም ተዳክሞ መኖሩንም እጠረጠራለሁ። ስለዚህ ኢትዮጵያ ባይ ሄርሴልፍ ምን ማድረግ አለባት ሲባል እንግዲህ መንግስት እንደ መንግስት መስራት ያለበት አለ፣ ከመንግስት ውጭ ያለ ደግሞ ሲቪክ ሴክተሩ መስራት ያለበት ነገር አለ። በእርግጥ አሁን ኢትዮጵያ ውስጥ በጣም ከፍተኛ የሆኑ የፖለቲካ ችግሮች አሉ። እነዚህ የፖለቲካ ችግሮች እንግዲህ በአንድ ጊዜ በአጭር ጊዜ ውስጥ የሚፈቱ አይደሉም፣ ጊዜ ወስዳሉ። አሁን ግን ደግሞ የአባይ ጥያቄ ደግሞ ኦን ቶፕ ኦፍ ኦል ዲስ ፕሮብለም መጥቶ ሌላ ችግር ስላስከተለ ያሉት የፖለቲካ ሀይሎች በሙሉ መተባበር ያለባቸው ይመስለኛል። በዚህ ጉዳይ ከመንግስት ጋር ተባብረው መስራት አለባቸው። እንግዲህ መንግስት ደግሞ መስራት ካለበት ነገር አንዱ ምንድን ነው? በተለይ ጉዳዩን በማስረዳት በኩል የህዝቡን ንቃት ህዝቡ ስለ ችግሩ በሚገባ እሚገነዘብ ማድረግ ነው እንጂ ፕሮፓጋንዳ ላይ ጫና መስጠቱ ምንም ጥቅም የለውም። ምክንያቱም ነገ ሰላም ቢሰፍን የሁሉ ፕሮፓጋንዳ ገደል ነው የሚገባው። ስለዚህ ከፕሮፓጋንዳ ይልቅ ህዝቡ ችግሩን በሚገባ ተገንዝቦ ግብፅ የሚባለው እንደ ሀገር ጠላት እንዳልሆነ፣ የግብፅ ህዝብ ጠላት እንዳልሆነ እንዲያውም በግብፅ ውስጥ የዚህ ህዳሴው ግድብ የሚደግፉ ሰዎች እንዳሉ፣ ይሄ ግድብ ዞሮ ዞሮ ለግብፅም ጠቃሚ ሊሆን እንደሚችል ብለው የሚያምኑ ሰዎች እንዳሉ መገንዘብ፣ ሁለተኛ የግብፅ መንግስት ደግሞ ዘላለም ቋሚ የሆነ ተቋም አይደለም። ስለዚህ ኤኒታይም ሊቀየር ይችላል። ይህን ሁሉ አገናዝቦ የሚያስፈልገውን ትክክለኛ የሆነ ግንዛቤ የኢትዮጵያ ህዝብ እንዲኖረው ማድረግ ያስፈልጋል፣ እንጂ ዝም ብሎ የሆነ ሞንስተር ፈጥሮ ፖርትሬ ከማድረግ ይልቅ እነዚህን ሪያሊስቲክ የሆኑ ትምህርቶችን መስጠት ይበልጥ ጠቀሜታ አለው። ይሄ አንድ ነው። ሁለተኛ እንግዲህ መሰራት ካለባቸው ነገሮች አንዱ እንደተባለው ግብጾች ከኛ ይልቅ ኢንተርናሽናል የሆነ ኤክስፖዠር ስላላቸው ኔትወርክ አላቸው፣ ተቋሞች ተቋማት አላቸው። ስለዚህ እነዚህ በእነዚህ በመጠቀም የራሳቸውን አመለካከት በተለያየ መንገድ ሊያሰራጩ ይችላሉ። ይሄንን ችሎታቸውን እኛ መፍራት የለብንም። አሜሪካ ውስጥ ወደ ሁለት ሚሊዮን የሚኖሩ ኢትዮጵያውያን አሉ እና እነዚህ በደንብ ተደራጅተው ብዙዎቹ ደግሞ የአሜሪካ ዜግነት ያላቸው አሉ እና እንደ አሜሪካ ዜግነት የራሳቸውን ሴኔተርስ፣ የራሳቸውን ኮንግረስመን አድሬስ ሊያደርጉ ይችላል። እንደ ግለሰብ ሳይደራጁ በጣም ብዙ ነገር ሊሰራ ይችላል። አፒል እያደረጉ ኢንፎርሜሽን፣ ይሄ ነው ትክክል አይደለም፣ ሌላው የሚባለው እያሉ ሎቢ ቢያደረጉ በጣም ትልቅ እርምጃ ሊሆን ይችላል። እንግዲህ ይሄ የመደራጀትን ጥያቄ ይጠይቃል፣ የማገናዘብን ጥያቄ ይጠይቃል፣ የሀገርንም ሕልውና ይመለከታል። አንዳንድ ጊዜ በማይረባ ፕሮፓጋንዳ ሰዎች ይታለሉና አገባኝም ወደሚለው ይሄዳሉ እና ይሄ ትክክል አይደለም። በአሁኑ ጊዜ ይሄ የሀገር ሕልውና ጥያቄ በመሆኑ እነዚህ የፖለቲካ ልዩነት ሁለተኛ ደረጃ ወስደው ሰው ሁሉ ተባብሮ ትኩረት ብተደርጎ ቢሰራበት ለውጥ ሊያመጣ ይችላል። ዶክተር መላኩ ተገኝ፣ የቀድሞ ናይል ቤዚን ዲስኮርስ ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your